ጋቢና ቪኦኤ። ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶ እና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ወደ ፍርድ ቤት እናመራለን። የፌዴራሉ ከፍተኛ ፍርድ ቤት በነ ከድር መሀመድ መዝገብ በአሸባሪነት ክስ የተመሰረተባቸው እስከ አምስት ዓመት ተኩል በሚያደርስ ቅጣት አስተላለፈ። በዛሬ ሁለትም ቢሆን ባለፈው ታህሳስ አስራ ሁለትም የጥፋተኝነት ውሳኔ ሲሰጥ፣ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም። ጠበቆቻቸውን አነጋግረናል። በሌላኛው ሰፊ ዘገባ ትርጉም እንፈልጋለን። ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሐድሶስ ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ የቋንቋ ባለሙያዎችን የመንግስትና የተቃዋሚ ፓርቲ መሪዎችን ድምፅ ያካተተ ልዩ ዘገባ ይዘናል። በፌስቡክም እናንተ የሰጣችኋቸውን አስተያየቶች የተቃዋሚ የፖለቲካ መሪዎች ያሉትንም ይዘናል። ድሶ ማለት በእነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት፣ ከእውቀት ማጣት የአደግን ካለማወቅ ነው። ስለዚህ በዚህ በታድሶ የአደግን ዴሞክራሲነት፣ የአደግን የእድገት ጎዳና፣ የአደግን ማንነት እናስተምራለን ነው የሚሉት። ጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ዜናውን ይዤላችሁ የሚቀርበው መስታወት አድራጋው ነኝ። በገንዘብ ማባከን የተወነጀሉት የእስራኤሉ ጠቅላይ ሚኒስትር ቤንዥን ናታንያሁ መኖሪያ ቤታቸው በፖሊሶች እየተበረበረና እርሳቸውም እየተመረመሩ መሆናቸው ተሰማ። የጉዳዩን ክብደት የገለጠው ፖሊስ ምርመራው በከፍተኛ ጥንቃቄ እየተካሄደ እንደሆነን ያስታወቀው። እናም ናታንያሁ የሚሰጡት ማንኛቸውም ቃል በፍርድ ሂደቱ ላይ የሚኖረው እንድምታ በውል ተገልጦላቸዋል። የእስራኤሉን ወግ አጥባቂ ሉኩድ ፓርቲ ለረዥም ጊዜ የመሩት ናታንያሁ ክሱም ሆነ ውንጀላው መሰረተ ቢስ ነው ብለውታል። የክሱ ዝርዝር ግን ግልጽ እንዳልሆነ ነው አንዳንዶች የሚናገሩት። የቱርክ መገናኛ ብዙሃን በአውሮፓውያኑ አዲስ ዓመት ዋዜማ ማለትም ባለፈው ቅዳሜ ኢስታንቡል ከተማ ውስጥ በሚገኝ አንድ የማታ ክበብ ላይ ቦምብ ጥሎ 39 ሰዎች የገደለው ተጠርጣሪ ሰው ቪዲዮ ይፋ ማድረጋቸው ተነገረ። ከሞባይል ስልክ ላይ የተነሳ የሚመስለው ይሄው ቪዲዮ ተጠርጣሪው ታጣቂ በኢስታንቡሉ ታክሲም አደባባይ ሲዘዋወር ያሳያል። እናም ግለሰቡ በተደጋጋሚ ወደ ካሜራው እየተመለከተ ነገር ግን ምንም ንግግር እንደማያሰማ ተገልጧል። የቪዲዮ ምስሉ መቼና በምን ቀን እንደተወሰደም ግልጽ አይደለም። የቱርክ መገናኛ ብዙሃን ዛሬ እንደዘገቡት ባለስልጣናት ሁለት የውጭ ሀገር ዜጎችን በተጠርጣሪነት በቁጥጥር ስራ ውለዋል። ምክትል ጠቅላይ ሚኒስትር ኖማን ካርቱሉሙስ በበኩላቸው ተጨማሪ ስምንት ሰዎች ትላንት ሰኞ መታሰራቸውን ለጋዜጠኞች ገልጸዋል። Bummage ዋናዎቹ የሶሪያ ተቃዋሚ ቡድኖች በሰጡት መግለጫ ሩሲያ፣ ካዛኪስታን ዋና ከተማ አስታና ውስጥ በምትሸመግለው የሰላም ድርድር እንደማይካፈሉ አስታወቁ። ምክንያታቸውም ጥቂት ቀናት ብቻ የሆነው የተኩስ አቁም ስምምነት ገዢው መደብ በተደጋጋሚ በመጣሱ እንደሆነ አመልክተዋል። ሶሪያ ዋና ከተማ አቅራቢያ በሚገኘው የሽምቅ ተዋጊዎቹ ይዞታ በሆነው ዋዲ ባራዳ ላይ በመንግስቱ የተመራ ጥቃት እየተካሄደ እንደተካሄደ የሚገልጡት አማጺያኑ ከደማስቆ ወጣ ብለው ት ሀማና አይድሊብ አካባቢዎች ሌላ የአየር ጥቃት ተካሂዶብናል ሲሉም ያማርራሉ። ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶች ልመልሳችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።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 የፌዴራሉ ከፍተኛ ፍርድ ቤት በነከድር መሐመድ መዝገብ በአሸባሪነት ክስ የተመሰረተባቸው እስከ አምስት ዓመት ተኩል የሚደርስ የቅጣት ውሳኔ አስተላልፎባቸዋል። ፍርድ ቤቱ የቅጣቱ ውሳኔ ያስተላልፈባቸው ተከሳሾቹ አንከላከልም ካሉ በኋላ እንደሆነ ከጠበቆቻቸው መካከል ተናግረዋል። ጠበቆቻቸው ደግሞ ይግባኝ እንደሚሉ ለአሜሪካ ድምፅ ሬዲዮ ገልጸዋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ድርሶናል። ሐምሌ 13 ቀን 2007 ዓ ም የፌዴራሉ አቃቢ ህግ አቶ ካሊድ መሐመድና አቶ ዳርሰማ ሶሪ የተሰኙ ጋዜጠኞችን ጨምሮ እና አቶ ካድር መሐመድ በሚል መዝገብ በ19 ተጠርጣሪዎች ላይ ከአርበኞች ግንቦት ሰባት ና ከሌሎች ጸረ ሰላም ኃይሎች በመገናኘትና እስላማዊ መንግስት ለመመስረት ከሚንቀሳቀሱ አካሎች ጋር አብራችኋል በሚል የጸረ ሽብር አዋጁንና የመደበኛ የወንጀል ህጉን የተለያዩ ድንጋጌዎች ተላልፋቸዋል ሲል ክስ መስርቶባቸዋል። በተለይ የጋዜጠኞቹን ዝርዝር ክስ በተመለከተ ተከሳሾቹን ከወከሉት ጠበቆች አንዱ አቶ ሙስተፋ ሺፋ ሱሌይማን ለቪኦኤ እንደሚከተለው አብራርተዋል። ሃይማኖት መንግስት ለመመስረት ከሚንቀሳቀሱት በተለይ በአሁኑ ሰዓት ያው ከተዋወቀ አህመድ ጋር እነሱ ጋር በመገናኘት እንዲሁም ደግሞ እነሱን ለማንፈታትና ሌሎች ደግሞ በአዲስ አበባ ውስጥ በአንዋር፣ በበኒን እና በአዋሊያ መስጊድ በነበሩ አመፆች ላይ ሁከት የሚበጠብ የሚያነሳሳ ድርጊቶችን ሰራጭ፣ አግዛችኋል፣ ተሳትፏችኋል በዚህ ሂደት የሚል ነው። ኢንጂኔራል የቀረበባቸው ክስ ማለት ነው። ታህሳስ አስራ ሁለት ቀን ሁለት ሺ ዘጠኝ ዓመተ ምህረት የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በተከሳሾቹ ላይ የጥፋተኝነት ውሳኔ ካስተላለፈ በኋላ ዛሬ በአስራ ስምንቱ ተከሳሾች ላይ በእያንዳንዳቸው አምስት ዓመት ከስድስት ወር የእስራት ቅጣት ሲጥልባቸው ከጋዜጠኞቹ አንዱ በሆነው በዳርሰማ ሶሪ ላይ ደግሞ አራት ዓመት ከአምስት ወር የቅጣት ውሳኔ ጥሎበታል። አቶ ሙስጠፋ ለቪኦኤ እንደገለጹት በደንበኞቻቸው ላይ ጥፋተኝነት ውሳኔ የተሰጠው በአቃቢ ሕግ የቀረበባቸውን ማስረጃ ሳይከላከሉ ነው። ደንበኞቻቸው ለመከላከል አንፈልግም ሲሉ ያቀረቡትን ምክንያትም እንዲህ ሲሉ ያብራራሉ። አቤቱታ አስገብተን ምላሽ ማይሰጠን ተቋም ከሆነ ወይም ደግሞ እየበደለንን ያለነው አካል ማይከሰስ ወይም ማይቀጣልን ከሆነ ተከላከልንም አልተከላከልንም ውጤት የለውም በሚል ነው አንከላከልም ያሉት። ፍርድ ቤቱም በዛሬ ሁለትም ይሁን ባለፈው ታሳስ አስራ ሁለትም የጥፋተኝነትን ውሳኔ ሲሰጥ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም። ግን አናቀርብም ያሉበት ሪዝን ይሄ ነው። አንደኛ አመኔታ ነው። ሁለተኛው ደግሞ እየደረሰብን ባለን በደል ላይ እንዲሆነን ከሊንቶ ብኮይ የመለሰ ሰቁቃችን እናብዙዋለን እንጂ ምርት ያናገኝም በሚል ነው ያተከላከሉት። ፍርድ ቤቱም ዛሬ ባለፈውን ፍርድ ሲሰጥ አንደኛ ግምት ውስጥ የወሰደው በፌዴራል ማዕከላዊ በሚባለው ወይም ደግሞ ፌዴራል ወንጀል ምርመራ ላይ በሀያ ሰባት መሰረት የሰጡትን ቃል ይህንንም ሲያደርግ ቀጥተኛ ምስክር አካባቢ ቃል አላቀረብም የደረጃ ማለት እንዲ ቃል ስሰጥ ቢሮ ላይ ቁጭ ብሎ ያዳመጠ ሰው በነፃነት ነበር የሰጠው የሚለውንና ከወንጀል ምርመራ እንዲ ባሻገር ደግሞ ከብሔራዊ መረጃ የስልክ የቀረበባቸውን ይህን በመያዝ ብቻ ነው ፍርድ ቤቱ ባለፈው ታኅሳስ አስራ ሁለትም ይሁም ዛሬም የቀጣ ሲሰጥ ይህን መዝነው ብቻ መሆኑ ያው እንዲታወቀለንም። አቶ ሙስጠፋ ከዚህ በመቀጠል የሚከተሉትን መንገድም ጠቁመዋል። ባለሙያ እኔም ሆንኩ ሌሎች በዚህ ጉዳይ ላይ የምንከታተል ጠበቆች ያው ከችሎት በኋላ ላይ ያው እየተከታተልነውም ስለነበረ ቀጥታ የወሰንነው ደረጃውን ጠብቀን አንደኛ ሕገ መንግስታዊ መብትም ስለሆነ ይግባኝ እናቀርባለን የሚለውን ወስደናል። ይግባኝ እናቀርባለን ስንል ግን በሁለት ነገሮችን ያው የሚታወቅልን ነው። አንደኛው ጥፋተኛ በተባሉበት ላይ ደንበኞቻችን ቅድም ባልኩት ሁኔታ ላይ ስላልተከላከሉበት ስላልተከላከሉበት እዚህ ላይ አይደለም ልክ የቅጣቱ ላይ ግን ይግባኝ እንላለን ብለን አስበናል። የቅጣት ማቅለያ ላይ ያቀረብናቸው ፕሮሲዲንጎች ነበሩ። እነሱ ላይ ያው ሊገባኝ እንላለን ብለን ወስደናል። ከደንበኞቻችን ጋር ደግሞ የበለጠ ተያይተ ያኔ ለፍርድ ቤት እናስገባ እንደ በኋላ ሙያ ግን ተነጋግሬ ያነስለ በጣም አመሰግናለሁ አቶ ሙስጠፋ። እሺ እኔም አመሰግናለሁ። ድምፅ መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኢትዮጵያ መንግስት በመስከረም ወር የአስቸኳይ ጊዜ አዋጅ ካሳለፈ በኋላ በቁጥጥር ስር አውሏቸው የነበሩ ታሳሪዎችን የተሀድሶ ስልጠና እየሰጠ በመልቀቅ ላይ መሆኑን ሌሎች ከ120 በላይም የተሀድሶ ስልጠና እንደሚወስዱ በመግለጽ ላይ ነው። ለመሆኑ ተሀድሶ ምንድን ነው? እንዲሁ በመገናኛ ብዙሃን በመንግስት ባለስልጣናት፣ ተቃዋሚዎችና በህብረተሰቡ የተለያዩ አስተሳሰቦችና ድርጊቶችን ጠቅልሎ በአንድ ቃል ህዳሴ ወይም ታድሶ ሲባል እንሰማለን። በቀጣዩ ዘገባ ሄኖክ ሰማዝጌር ለቃሉ ትርጉም እንዲሁ ይፈልጋል። በኢትዮጵያ በስር ላይ የሚገኙ ወጣቶች የመንግስት የመገናኛ ብዙሃን እንደሚዘግቡት የታህድሶ ትምህርት እየተሰጣቸው እየተፈቱ ነው። በተጓዳኝ በተደጋጋሚ በዜና እወጃዎች እንደሚሰማው ታዳሽ ኃይል የሚያመነጨውን የህዳሴ ግድብን መንግሥት እየገነባ ሲሆን የህዳሴ ድልድይ የኢትዮጵያን የህዳሴ ጉዞ በማሳለጥ ላይ ነው። ኢህአዴግ ጥልቅ ተሃድሶ እያደረገ እንደሆነ ሲገልጽ፣ መንግሥታዊው የዜና አውታር ኢብኮ የብዝሃነትና የህዳሴ ድምፅ እንደሆነ ይናገራል። ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ ቁልፍ ለሆነው የግቤ ሶስት የኤሌክትሪክ ኃይል ማመንጫ ምረቃ ስነስርዓት እንኳን አደረሳችሁ። ጤና ይስጥልኝ እንደምን አመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ህዳሴ ድምፅ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ምጥቦች፣ ለመሆኑ ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሃድሶስ? በፖለቲካም ሆነ በሃይማኖታዊ የህዝብ ግንኙነቶች የሚሰሙ የቃሉ አገላለጽ በተለያዩ አግባቦች ምን አይነት ትርጉምስ ይሰጣቸዋል? ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። በፀረ መንግስት ተቃውሞ የተሳተፉ በተለይ ወጣቶች የተሃድሶ ትምህርት እየቀሰሙ በመመረቅ ላይ ናቸው። የመንግስቱ ልሳን ኢብኮና ባለሥልጣናቱ እንደሚነግሩን በእርግጥ ሂደቱ እንዳለ ሆኖ፣ ሀቁ መንግስቱን በማቃወማቸው ታስረው የነበሩ በርካታ ሰዎች የርዕዮተ ዓለም ትምህርት በጸጥታ ኃይሎች እየተሰጣቸው አይደገምም የሚል ነጭ ካናቴራ እየለበሱ መፈታታቸው ቢሆንም፣ ይላሉ ያነጋገርናቸው ናቸው። ባለሙያዎች አሁንም ህዳሴና ተሃድሶ ከባዱን ሀቅና ጉዞ ሲያቀሉ እናያለን ይላሉ የኢትዮጵያ መንግሥት ቃል አቀባይ አቶ መሐመድ ሰይድ የሚከተለውን አስተያየት ሰጥተዋል። ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ያ ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው ተሳትፎ የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው የገቡበት ሁኔታ ነው ያለው። ወደ ፍርድ ቤት ወደ በህግ የሚታይበት ሁኔታ ነው ያለው። የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር፣ ይህንኑ ሂደት ተከትለው የተሀድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው። ኢህአዴግ ወደ ስልጣን ለመምጣት ባደረገው ትግል አሁን አሸባሪ ድርጅት ተብሎ የተሰየመው የኦሮሞ ነጻነት ግንባር ኦነግ አጋር ነበር። አቶ ሌንጮ ባቲ ተሐድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዮታ ዓለምን አስገድዶ የማስረጽን ምግባር በጎ ስም ለመስጠት የተመረጠ የፖለቲካ ግንኙነት ቃል ነው ይላሉ። ተሐድሶ የሚለው ቋንቋ በዘጠና አንድ የኦሮሞ ነጻነት ግንባር እኛ ከመንግስት እንገፋ እንዳለ እኛን ደጋፊዎችና አልፎም ደግሞ በወቅቱ እጃቸው የገባውን እኛን ጦር ታድሶ በማለት በጉድሶ በወለጋ እንደገና ደግሞ በደቡብ በተለያዩ ቦታ በመልካ ከና ነው በተለያየ ቦታ ሲያደርጉ ቆይተው ነበረ ያ ተሃድሶ እንግዲህ ምንድን ነው ነው ተሃድሶ ማለት? አዎ ምንድን ነው እንዲያው ያለፉባቸውንም ሰዎች ሳን በምናነጋግር ጊዜ የኢትዮጵያ ምጣኔ ሀብት እድገትን እንደዚሁም ደግሞ የገዢው ፓርቲ የኢህአዴግን ሬዮት አለም የማስተማርና ከዛም አልፎ በተወሰነ ደረጃ ህገ መንግስታዊ መብቶችን እንደገና የመከለስ ሁኔታ እንደነበረ ምንድን ነው ተሃድሶ ወደዛ ሊሄድልህ ነው። ትልቁ ነገር ይሄ ነው። ያደግ ዋናው መስመሩን የሳተበት እዚህ ጉዳይ እዚህ ቦታ ላይ ነው። ታድሶ ማለት በነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት፣ ከእውቀት ማጣት ያደግን ካለማወቅ ነው። ስለዚህ በዚህ በታድሶ የያደግን ዲሞክራሲነት፣ የያደግን የእድገት ጎዳና ያደግን ማንነት እናስተምራለን ነው የሚሉት። ይሄ ራስን መዋሸት ነው እና ራስን ማታለል ነው። ኢትዮጵያ ውስጥ ያለው መሰረታዊው የመሰረታዊው ቅራኔ እና ቀውስ የፖለቲካ ቀውስ ነው። ይሄ ፖለቲካ ቀውስ ማለት ደግሞ ይሄ መንግስት አሳታፊ አይደለም፣ የኢኮኖሚና የፖለቲካ ክፍፍሎቹም አሳታፊ አይደለም አሳታፊ እስካልሆነ ድረስ ደግሞ የመንግስት ተቀባይነት የለውም ነው። ይህንን ማድረግ ስለማይፈልጉ ዋናውን ችግሩን በግንባር ተጋፍጠው ከመመለሱ ይልቅ በሌላ በሌላ ራስንም በማታለል በማስተማር በምናምን በተሃድሶ ምህረት፣ ይቅርታ ጥይቅና ከእስር ቤት ትወጣለህ። አይሠራም። ገዢው ፓርቲ ኢህአዴግ በበኩሉ የህዝብን የመልካም አስተዳደር ጥያቄዎች ለመመለስ ጥልቅ ተሃድሶ በማድረግ ላይ እንደሆነ ይገልጻል። የዞን ዘጠኝ የጦማር ጸሐፊ በፈቃዱ ኃይሉ ከ40 ቀናት እስራት በኋላ በቅርቡ ከእስር ተፈቷል፣ ወይም በመንግሥቱ አባባል የተሃድሶ ስልጠና ተሰጥቶት ተመርቋል። በአሁኑ ወቅት በአስር ሺዎች የሚቆጠሩ ታሳሪዎች እየተሰጣቸው ያለው የተሃድሶ ስልጠና ስድስት ምዕራፎች እንዳሉት ያስረዳል። ታድሶ ያሉት በስድስት ሞጁሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ታድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው እና በተለይ ከ በወቅቱ በአም በዚህ ወቅት አስቸኳይ ጊዜ አዋጁ እንዲታወጅ መንስኤ የሆነውን የሕዝባዊ አመፅ አስመልክቶ ነው እንትን ያሉት እና የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አልገጠም አይደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ሀሳብ ያለው ነው። በዛ በኋላ የቀለም አብዮት የሚልም አለ። እንዲሁም የሆኑ ናቸው ሀገራችን ውስጥ ያለውን ቁጣ ድክመታችንን ተገን አድርገው እንዲህ አይነት ነገር እያደረጉብን ያሉት የውጭ ጠላቶቻችን ነው የሚል ነው። ከዛ በኋላ ያሉት በኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው። ከዛ በኋላ ቀጥሎ ያለው መቼ ጊዜ የኢትዮጵያ ህዳሴ ነው የሚል ይዘት ያለው ነው። የመጨረሻው የወጣቱ ሚና በአገር ግንባታ ላይ የሚል ነው። ተሀድሶ፣ ህዳሴ፣ የህዳሴ ጉዞ፣ የህዳሴ ግድብ፣ የህዳሴያችን መሪ ወዘተ በፖለቲካ ይሄንን ይመስላሉ። ይሄ ቃልና ተመሳሳይ የሰፊውን ሕዝብ በተለይ የወጣቱን ቀልብ ለመግዛት የሚደረጉ የተደራጁ እንቅስቃሴዎች በሃይማኖት ዘመቻዎችም ጭምር በስፋት ሲጠቀሙበት እንሰማለን። መንፈሳዊ ተሃድሶ አዲስ ዌቭ አዲስ የተሃድሶ ንፋስ በኢትዮጵያ ይንፈስ ለአዲስ ትውልድ መነሳት የከበረ አገራዊ ጥሪውን የሚያሰማው አድሰን ሙላን ላከን በተሰኙ ሶስት መርሆች ታጅቧል። ራእዩ መንፈሳዊ እንቅስቃሴ በመላው አገሪቱ መፍጠርና በወንጌል ወጣቱን ዓላማ መር ህይወት እንዲኖር ማስቻል ነው። ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተ ክርስቲያን ተሃድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል። ከመጽሐፉ የተቀነጨበ ታድሶ የለም አለ። ስለዚህ በህዝብ አደረጃጀት፣ ፖለቲካና እምነት እንቅስቃሴዎች እንደ ህዳሴ ያሉ ጠቅላይ ቃላት ለምን ይመረጣሉ? ተሐድሶስ ምንድን ነው? ኤፍሬም እሸቴ የሥነ ቋንቋ አጥኝና የጦማር ጸሐፊ ነው። እንግዲህ ተሐድሶ ቃሉን ራሱ የመዝገበ ቃላት ፍቺውን መታደስ፣ ያረጀውን ነገር ከማደስ ጋር የሚገናኝ ቃል ነው ግን መቼም ከመዝገበ ቃላት ፍቺው ባሻገር ያለው ነው፣ አሁን ምናልባት ሊያነጋግረን የሚችለው እና መታደስ አንድ ከዚህ በፊት የነበረ ሀሳብ ወይም ደግሞ ቁስ አካል በፊት የነበረውን ማንነቱን ሲያጣ ወይም ሲሰበር፣ ብረትን ከሆነ ሲዝግ፣ ያንን የቀደመ ማንነቱን ለመመለስ የሚደረግን ጥረት ለማሳየት የሚጠቀሙበት ቃል ነው። አሁን ግን በዚህ በፖለቲካ ውስጥ የሚታየው ሀሳብ በተለይ ደግሞ መንፈሳዊ ከሆነ ሀሳብ ተነስቶ ብዙ ትርጉም የተጫነበት ቃል እንደሆነ ነው የምንረዳው፣ ተሀድሶ የሚለውን ማለት ነው። በቤተ ክርስቲያን የተለመደ ቃል ነው። በመጽሐፍ ቅዱስም የተለመደ ቃል ነው። በሌላ አገባቡ ግን ምናልባት አዲስ ነው ብዬ ገምታለሁ። ሄሎክ ምናልባት ወደ ዝርዝሩ ልንገባ እንችላለን። እስኪ ወደ ዝርዝሩን እንግባ። ብዙ ትርጉሞች የታጨቁበት እንደሆነ ስትገልጽ ነበረ። በተለይ መንግስታት ከህዝብ ጋር በሚያደርጉት ግንኙነት የሚመርጧቸው ቃላቶች አሉ ሰፋፊ የሆኑ ከመልካም አስተዳደር ችግር ጋር የሚነሱ ጥያቄዎችን እንደዚሁም ከልማት ጋር የሚነሱ ጥያቄዎችን አልፎም ደግሞ በሃይማኖትን በምንሄድ ጊዜ የቆዩ ነገሮችን እናሻሽላለን በሚል ሀሳብ ለወጣቱ መልእክት ለማስተላለፍ በሚል ሀሳብ ተሀድሶ፣ ተሀድሶ፣ መታደስ እንሰማለን። ይሄ የታጨቀው ትርጉም ላንተ ምንድን ነው? እኔ በታሪክም በመጀመሪያ ተሀድሶ የሚለውን ቃል በተለይ ከቤተክርስቲያን ጋር በተገናኘ ከስልሳ ስድስቱ አብዮት በኋላ የወታደራዊ መንግስት በኢትዮጵያ ቤተ ክርስቲያን ላይ ያለውን አሰራር ለመቀየር አንድ ያቋቋመው ኮሚቴ ነበረ እና ያ ኮሚቴ ከቤተ ክርስቲያን አስተዳደር ጋር አብሮ የሚሰራ እና የቤተ ክርስቲያናትን አስተዳደር የሚያሻሽል ኮሚቴ በሚል ነበር የተቋቋመው። በቤተ ክህነቱ በኩል ግን የተሀድሶ ጉባኤ የሚል ስያሜ ተሰጥቶት ነበረ። ያ የተሀድሶ ጉባኤ የሚባል ኮሚቴ በኋላ ላይ ከሁለተኛው የኢትዮጵያ ቤተ ክርስቲያን ፓትሪያርክ ከብፁዕ ወቅዱስ አቡነ ቴዎፍሎስ ጋር አለመግባባት ላይ ደርሶ መጨረሻም ለእሳቸው ህልፈት እንደ ተጠያቂ እንደሆነ በጊዜው የነበሩ የተለያዩ ታሪክ ሰዎች በኮሚቴ ውስጥም የነበሩ ሲጽፉ እንመለከታለን። ይሄን ታድሶ የሚለውን ቃሉ አውንታዊ ትርጉም ያለው ነው። ነገር ግን አሁን ከታሪክ አንጻር ካየኸው ከቤተክርስቲያኒቱ በቤተክርስቲያኒቱ በኩል ያን ጥቁር ነጥብ ወይም ጥቁር ጠባሳ የተሸከመ ቃል ነው። ከዛ በኋላ ደግሞ አሁን እንደምትመለከተው መንግስት ይሄንን ቃል በተለያየ አገባቡ ከፖለቲካ ጋር እያዛመደ ይመለከተዋል። ተሀድሶ ወይም መታደስ፣ እነዚህ የመሳሰሉት ቃላት ከአቅማቸው በላይ የሆነ ሎድድ የሆነ ትርጉም ይዞ የሚሄድ ጉዳይ ትመለከታለህ እና ለጊዜው ለዛ ዓላማ ብቻ ለሚፈልጉት ሀሳብ ብቻ እንዲገልጽ የሚጠቀሙበትን ቃል ነገር ግን ስርወ ታሪኩ ሌሎች ሀሳቦችን ስለ ተሸክሞ ስለሚመጣ አንድ ትርጉም ብቻ ሳይሆን የተለያዩ ትርጉሞች የሚያዝ አዝማሚያ እንዳለ ነው ምራለው። ይህን ነው አንተ የቃላት አበሳ የምትለው? በትክክል በትክክል። በጣም ነው የማመሰግነው። እንግዲህ በ በስነ ጽሁፍ እንደዚሁም ደግሞ በማህበራዊ ፖለቲካዊና ሃይማኖታዊ ጉዳዮች ላይ የቃላትን ትርጉም በየቀኑ የምንናገራቸው ቃላቶች ከጀርባቸው ያለውንም ትርጉም ለአድማጮቻችን ለማሰማት የምናደርገው ጥረት ነው። በጣም አመሰግናለሁኝ ኤፍሬም እሸቴ ለሰጠህ ማብራሪያ። Ustedes se vinieron. እንግዲህ ኖክ ይሄ የተሀድሶ ቃል ብዙ ማብራሪያ ተሰጥቶበታል እኔ የማይገባኝ የነበሩ ነገሮች በሙሉ እየተገለጹልሽ ነው እየጠየቅን ነው ደግሞ አድማጮቻችንን ፌስቡክ ገጻችን ላይ ጠይቀን ነበረ መልስም የሰጡት ተሀድሶ ለእናንተ ምንድን ነው ጠይቀናል አበባየሁ ገበያው አጠናቅራለች እንስማው ኬኖ ካሳ የተባለው የፌስቡክ ተከታታይ መታደስ ማለት ያንተን ሀሳብ የማይደግፉትን አስገድዶ እንዲቀበሉ ማድረግ ሳይሆን ራስህ ለሌሎች ያልተቀበሉትን ምክንያት አውቀህ ራስህን ማረም እንጂ ያንተን ሀሳብ ለሌሎች መጋት አይደለም ይላል። ፊሽ ሚኪ የተባለው አስተያየት ሰጭ ደግሞ አስተያየት መስጫው ጋር አብረን አያይዘን ያወጣነውን የተለቀቁ የእስረኞቹን ፎቶ መሰረት አድርጎ ተከታዩን አስተያየት ሰጥቷል። ፎቶ ላይ በምታዩቸው ሰዎች ላይ ምን ታነባላችሁ? ታድሶ አዲስ ማደስ ማሳመር ማለት ነው። እነኚህ በዚህ ገጽ ላይ የምታዩቸው ወንድሞቻችን ግን ቁጭት፣ ብስጭት፣ ሀዘንን ነው የሚያንጸባርቁት። በዚህ ሁኔታና በእነኚህ ሰዎች ቦታ መቀመጥ ምን ሊመስል እንደሚችል አስቡት ሚል ሰው ነክኒክ የተባሉ አስተያየት ሰጭ ደግሞ አስተያየታቸውን ሲጀምሩ የሕዝብንና የሀገርን ንብረት ማውደም ሀገርን ከማውደም ተለይቶ ሊታይ አይችልም። መብትን ወይም በደልን ለመጠየቅ እናትና አባት ሰርተው ልጆቻቸውንና ቤተሰቦቻቸውን የሚያስተዳድሩበትን ፋብሪካ ማቃጠል ከበደልም በደል ነው። በዚህ መልኩ ነገሮችን መስተካከል ከቻሉ ሀገራችንም እንደ ሀገር መቀጠል እንችላለን። ጎረቤት ሀገር ቢሆን ኖሮ አንዴ ከታሰሩ ዳግም መታየት የለም። ጄምስ ባላገሩ የተባለው አስተያየት ሰጪ ደግሞ ኢህአዴግ አይለወጥም፣ የሚመራበት አብዮታዊ ዲሞክራሲ ዲሞክራሲ አይደለም። ታድሶው የህዝቡን ቁጣ ለማብረድ የተወሰኑ አባሎቹን የጦስ ዶሮ አድርጎ ለማለፍ ነው። የተዋቀረበት ቋሚና ምሰሶ ጸረ ዲሞክራሲ ስለሆነ ተቃዋሚ ፓርቲዎች አማራጭ እንደሆኑ አያምንም። ህዝቡ ተቃዋሚ ፓርቲዎችን አይመርጥም፣ ቢመርጥም እንኳን ተሳስቶ ነው ብለው ነው የሚያስበው። ሰዋረግ መብራቱ አስተያየታቸውን ሲሰጡ ደግሞ ቪኦኤዎች፣ ስለዚህ ጉዳይ አቶ ሌንጮን ከመጠየቅ በቀጥታ የግብፅ መሪዎችን መጠየቅ ይሻላችሁ ነበር። አቶ ሌንጮ የግብፅ ዓላማ አስተግባሪ ግብፃዊ እንጂ ስለ ኢትዮጵያ የሚቆረቆር ኢትዮጵያዊ ስላልሆነ አይመለከተውም ብለዋል። ፋንታ አብርሃም የተባሉ ሌላ አስተያየት ሰጪ ደግሞ ህዳሴ ማለት መቀለድ፣ ማላገጥ፣ ሀገር መዝረፍ፣ ሌባው የሚከበርበት የሚሾምበት ይሄ ሁሉ ግብብ ዳ ሌባ ባለስልጣን ዱቅ ብሎ ሀሳባቸውን የገለጹ ያለ ፍትህ ወይን የሚወርዱበት፣ ትውልድን በማይረባ ርዕዮት ማበላሸት፣ አድርባይ መሆን፣ ዝሙትን ማስፋፋት ድሀ አድርጎ ድሀ መርገጥ ነው ሲል አስተያየቱን ሰፋ አድርጎ ይቀጥላል። ደምስ ካሳ የተባለ ሌላ አስተያየት ሰጪ ታድሶ ማለት በየማጎሪያው ህዝቡን አስሮ አይደገምም የሚል ቲሸርት አልብሶ መልቀቅ ነው ብሏል። ለሰጣችሁን አስተያየቶች ሁሉ በጣም በጣም እናመሰግናለን። አሁንም እንቀበላለን። አስተያየቶቻችሁም በቀጥታ ፌስቡክ አትቪያ ማሀሪክ ላይ ለምትከታተሉን አስተያየቶቻችሁን ስጡን። እስከዛው ታዲያ ዜማን ጋብዛችኋ አንዳንድ ነገሮች አይድምጽ አይድምጽ ነበር። Sabe, mas eu um esqueci-lo.

ከመርዙ የሚነዛ አንዳንድ ሰው አለ። ቁም ነገር አዋቂ፣ በመልካም ምግባሮ ለሰው ተጨናቂ። አንዳንድ ነገሮች ብዙ ያስገርሩኛል።

አስተያየቶቻችሁን በፌስቡክ አትቪያ ማህሪክ ላይ እያደረሳችሁን ነው። እናመሰግናለን። የዘወትር ተሳታፊያችን ሃናን ቆንጆ የሰጠችው አስተያየት በእውነት በጣም እየተደጋገመ ያለ ቃል ነው የሚል ነው። ሌሎቻችሁም ያደረሳችሁን አስተያየቶች አሉ። እናመሰግናለን። እንግዲህ ዝግጅታችን በዚሁ እየተጠናቀቀ ነው። አስተያየቶቻችሁን መስጠት ትችላላችሁ። ይቀጥል ልኛል እንግዲህ በፌስቡክ ቪኦኤ ማህሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ ጀምሩ። መልካም ምሽት።